ማህደረ ዜና የቀድሞው የኢትዮጵያ ጠንካራ ጠቅላይ ሚኒስትር አቶ መለስ ዜናዊ ደደብ ወይም ስቲውፒድ ያሉት የኢትዮ ኤርትራ ጦርነት ከቆመ ዘንድሮም ዐሥራ ስድስተኛ ዓመቱን አገባደደ። ይሁንና እንደ ጥብቅ ወዳጅ የጋራ ጠላታቸውን በአንድነት ወቅተው አስመራና አዲስ አበባ ላይ አዳዲስ መንግስታት ባቆሙ በሰባተኛ ዓመታቸው ውጊያ የገጠሙት ኃይላት ሙሉ ጦርነት አቆሙ እንጂ ሰላም አስፍነው አያውቁም። እናም ጦርነት የለም፣ ቁርቁስ፣ ሽኩቻ፣ ዛቻ፣ ፉከራ፣ መካሰሱ ግን አልተቋረጠም። ሰላምም የለም። ሰሞኑ ደግሞ መወጋገዝ መካሰሱ ይደጋገም ይዟል። ሰበብ ምክንያት አስተጋቦቱም የአፍታቅኝታችን ትኩረት ነው። አብራችሁን ቆዩ። የሶማሊያ የእርስ በርስ ጦርነት ሲግም የኢትዮጵያ መንግስት፣ በቀጥታም የኤርትራ በተዘዋዋሪ ጦርነቱን ዘዋሪዎች ናቸው። ሰሜንና ደቡብ ሱዳን ሲጋጩ ሁለቱ ሀገራት በተቃራኒዎች ጎራ ለመቆም አላመነቱም። ደቡብ ሱዳኖች እርስ በርስ ሲዋጉ የፖለቲካ ተንታኞች እንደሚከታተሉት የሁለቱ መንግስታት እጅ በቀጥታም በተዘዋዋሪም አለበት። አንዳቸው የሌላቸውን አማጺ ቡድን ማስታጠቅ፣ ማስጠጋት፣ ማደራጀታቸውም ምስጢር ሆኖ አያውቅም። 16 ዓመታቸው ስለ ሁለቱ ሀገራት ግጭትና ግንኙነት ሁለት መጽሐፍት ያሳተመችው ጋዜጠኛ ሚካኤላ ሮንግ እንደምትለው አንዳቸው የሌላውን ስርዓት ለማዳከም የማያደርጉት የለም። Undoubtedly true, without going into the specifics of these um, allegations, it's undoubtedly true that both sides የአሁኑ ሞቀሳ ዝርዝር ጉዳይ ትተን ሁለቱ ወገኖች ላለፉት 16 ዓመታት አንዳቸው የሌላቸውን አማጺ ቡድናትና ንቅናቄዎችን ለመርዳት አላመነቱም፣ በደስታ ይረዳሉ። አማጺያኑ የሚንቀሳቀሱበት አስተማማኝ የጦር ሰፈር፣ ዋና ጽህፈት ቤት፣ ገንዘብም ይሰጣሉ። ይህን የሚያደርጉት አንዳቸው ከድንበር ማዶ ያለውን የሌላቸውን ስርዓት ለማዳከም ነው። ኤርትራውያን ወጣቶች በብዛት ለመሰደዳቸው አስመ ሳይበራ ሲይኤን አስቀድማም አዲስ አበባን አስከትላም ትወቅሳለች አውግዛለችም። ኤርትራ በ2009 ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው፣ ዓለም አቀፍ ማዕቀብ ሲጣልባት በአንደኛ ደረጃ ተወቃሿ ኢትዮጵያ ነበረች። በተባበሩት መንግስታት ድርጅት የኤርትራው አምባሳደር ግርማ አስምሮም በቀደምም ይህን ደገሙት። ዋናው ዓላማ ሳንክሽኑ የተደረገው የጎን ጉዳዮችን ለማንሳትና በኤርትራና በኢትዮጵያ መካከል ያለው የኢትዮጵያ የኤርትራ መሬት ይዛ ቁጭ ያለችውን እሱን ጎናዊ መንገድ ለማስያዝ የተደረገ የፖለቲካ ተንኮል። ኢትዮጵያን ከኤርትራ ጋር በሚያዋስነው ድንበር አገር ጎብኚዎች ወይም የአካባቢው ነዋሪዎች ከታገቱም፣ ከተገደሉ ወይም ከተጉላሉ አዲስ አበባም አስመራን ለማውገዝ ወይም የኃይል እርምጃ ወስዳለሁ እያለች ለመዛት ማስፈራራት አትዘገይም። ኢትዮጵያ ውስጥ የቦምብ አደጋ ከደረሰ ወይም ሊደርስ ነበር ከተባለ የኢትዮጵያ መንግስት ማንን እንደሚወቅስ ወይም እንደሚያወግዝ ለማወቅ የመንግስት መግለጫ እስኪወጣ መጠበቅ አያስፈልግም። በቅርቡ በኦሮሚያ አካባቢ የተነሳው ተቃውሞም የሁለቱም መንግስታት የ16 ዓመታት እንካ ሰላንቲያ ለማጦዝ ተጨማሪ ምክንያት ነው የሆነው። eritrean government is not only working with olfs uh, leftovers in Asmara, but also with the likes of Kimbut 7 and they want to infiltrate all kinds of cars to ethiopia <laughs> ከአስመራ በመነሳት ከኦነግ ጋር በመተባበር ብቻ ሳይሆን ከግንቦት ሰባት ጋር ዘልቀው ወደ ኢትዮጵያ ለመግባት የሚያደርጉት እንቅስቃሴ ነው። የኢትዮጵያም የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ የኤርትራ መንግሥትም ከኢትዮጵያ የተሰነዘረበትን ውግዘት እንደተለመደው አውግዞታል። የሀገሪቱ ማስታወቂያ ሚኒስቴር ባወጣው መግለጫ በኦሮሚያ የተቀሰቀሰው ተቃውሞ የኢትዮጵያ ገዢ ፓርቲ የሚከተለው የከፋፍለህ ግዛ ስልት ውጤት ነው። ውሸት ቢደጋገም እውነት አይሆንም በሚል ርዕስ የተሰራጨው መግለጫ እንደሚለው የኢትዮጵያ መንግሥት ኤርትራን የሚያወግዘው በሀገር ውስጥ ያለውን ሕዝባዊ ተቃውሞ ውጫዊ መልክና ባህሪ ለመስጠት ነው። ማስታወቂያ ሚኒስትር የማነ ገብረአብም ወቀሳውን መሠረተ ቢስ ይሉታል። ስለ ጉዳዩ ይፋ መግለጫ ሰጥተናል። ይህ ወቀሳ በመረጃ ያልተደገፈና መሠረተ ቢስ ነው። እንደሚመስለኝ ስርዓቱ የሀገር ውስጥ ችግሩን ውጫዊ ለማድረግ እየሞከረ ነው። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ በ2005 ማብቂያ ቦንን በጎበኙበት ወቅት ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ሁለት ዓመት ያዋጋውን ጦርነት አላስፈላጊም እና ደደብ በማለት ኮንነውት ነበረ። ጦርነቱ ራሱ ወይም የጦርነቱ አዋጊዎች ደደብ ከነበሩ በመቶ ሺህ የሚቆጠሩ ወጣቶች ሕይወታቸውን የገበሩበት ምክንያት የሁለቱም ሀገራት ህዝብ በግልጽ ሊያውቀው፣ አላስፈላጊ ጦርነት አቀጣጣዮችም ሊጠየቁ በተገባ ነበረ። ሁለቱም መንግስታት ለጦርነቱ መጫር አንዳቸው ሌላቸውን ከመወንጀል ባለፍ የየ ህዝባቸውን ይቅርታ ለማግኘትም ሆነም ኃላፊነቱን ለመውሰድ ቢያንስ እስካሁን አልደፈሩም። በጦርነቱ የተገደለና የቆሰለው ሰው ትክክለኛ ቁጥር፣ የተፈናቀለው ህዝብ ብዛት፣ የጠፋው ሀብት ንብረት ትክክለኛ መጠንም ጦርነቱ ቆመ በተባለ በ 16 ተኛ ዓመቱ ዘንድሮም ለሁለቱም ሀገራት ህዝብ ሚስጥር ነው። ጦርነቱ ከድንበር ውዝግብ ይልቅ ምጣኔ ሀብታዊ፣ ከምጣኔ ሀብታዊነቱ በላይ አካባቢውን በበላይነት የመቆጣጠር ፉክክር፣ ከዚህም ይበልጥ የሁለቱም ገዢ ፓርቲዎች ወይም መሪዎች ጠብ የወለደው እንደሆነ በሰፊው ይታመናል። በተለይም ምዕራባውያን የፖለቲካ ተንታኞች ጦርነቱ በይፋ መቆሙ ከታወጀበት ጊዜ ጀምሮ የቀጠለው ግጭት፣ ቁርቁስ፣ ዛቻ የሚቆመው ከሁለቱ ገዥዎች አንዳቸው ወይም ሁለቱም ከስልጣን ሲለዩ ወይም ሲወገዱ ነው የሚል እምነት ነበራቸው። 2012 መለስ ዜናዊ ሞቱ፣ የተለወጠ ነገር ግን የለም። ጠቅላይ ሚኒስትር መለስ ዜናዊ ከሞቱ በኋላ ትልቅ ተስፋ ነበር። ከሁለቱ ዋና ዋና ተዋኞች አንዱ ከትዕይንቱ ሲለዩ የሁለቱ ሀገራት ግንኙነት እንደገና ይጤናል የሚል ግምት ነበረ። ምክንያቱም የጠንካራው ፖለቲከኛ ሞት ብዙ ቢያሳዝንም በሁለቱ መሪዎች ማለትም በመለስና በኢሳያስ መካከል ከነሱም በላይ በሁለቱ የቀድሞ አማጼ ቡድናት በቲፒኤልኤፍና በኢፒኤልኤፍ መካከል ቅራኔ ስለነበር ቢያንስ አንዱ ተዋኝ ከመድረኩ ሲለቅ አዲስ ሁኔታ ይፈጠራል የሚል ግምት ነበረ እንደሚመስለኝ ይህ ግን አልሆነም። እንዲያውም አዲሱ የኢትዮጵያ መንግስት አስመራ ላይ ይበልጥ ጠንካራ ነው የሆነው። ጋዜጠኛና ደራሲ ሚካኤላ ሮንግ ኢትዮጵያ ገለልተኛ የተባለው ዓለም አቀፍ ኮሚሽን ባሳለፈው ውሳኔ መሰረት ለጦርነቱ እንደ መነሻ ምክንያት የሚቆጠረውን አካባቢ ለኤርትራ አለመስጠቷ እስካሁን ካልተፈቱት ትላልቅ ችግሮች አንዱ ነው። በዚህም ብሎ በዚያም ቁርቁስ ግጭት መወጋገዙ ከቀድሞው ጠቅላይ ሚኒስትር ሞት በኋላም መቀጠሉ የሁለቱን ሀገራት ህዝቦች በየጊዜው እንዳሸማቀቀ ነው ከኢትዮ ኤርትራ ጦርነት በኋላ ኤርትራ የሶማሊያውን አክራሪ ደፈጣ ተዋጊ ቡድን አሸባብን ትረዳለች ጀቡቲን ወራለች የሚሉና ሌሎችም ወቀሳ ትችቶች ከተሰነዘረባት ወዲህ ከአብዛኛው ዓለም ተገላ ነበረ ማዕቀብም ተጥሎባታለም የኤርትራ ወጣቶች በብዛት ወደ አውሮጳ መግባታቸውና ሳውዲ አረቢያ መራሹ የፋርስ ባሕረ ሰላጤ አካባቢ ሀገራት ጦር በየመኑ የእርስ በርስ ጦርነት መነከሩ ኤርትራን አርቋት የነበረው ዓለም ዳግም እንዲቀርባት አስገድዶታል። የኤርትራ መንግሥት ለሚሰደዱ ወጣቶች የሥራ ዕድል እንዲፈጥር በሚል ሰበብ የአውሮፓ ኅብረት ጨቋኝ ለሚለው የአስመራ መንግሥት የ200 ሚሊዮን ዩሮ እርዳታ ለመስጠት ተፈራርሟል። የየመንን አማጺ ቡድን የሚወጉት ሳውዲ አረቢያና ተከታዮቿ ደግሞ ኤርትራን የስንቅና ትጥቅ ማደራጃና ማቀበያ ለማድረግ አቅደዋል። ኤርትራም ከየመን 40 ኪሎ ሜትር ብትርቅ ነው። ኤርትራም አጋጣሚውን መጠቀም የፈለገች ይመስላል። ከእስር ቤቶቿም ቢያንስ አንዱን የተባበሩት መንግሥታት ድርጅት ሠራተኞች እንዲጎበኙ ፈቅዳለች። የተጣለባት ማዕቀብ እንዲነሳም ለተባበሩት መንግሥታት የጸጥታው ጥበቃ ምክር ቤት አመልክታለች። የኤርትራ መንግሥት በልማዱ ዓለም አቀፉ ማኅበረሰብ ከሚባለው ሀያል ሀብታም ኃይል ጋር መቀራረቡ ምዕራባውያን ተንታኞች እንደሚገምቱት ለአዲስ አበባ መሪዎች በአዲስ አበቦች አዲስ ቋንቋም የሚመቻ አይደለም። የኢትዮጵያ መንግሥት ሰሞኑን ኤርትራን ደጋግሞ ማውገዝ ማስጠንቀቁም ምናልባት የማይመቸውን የአስመራና የሃያላኑን መጠጋጋት ለማደናቀፍ ወይም የትኩረት አቅጣጫን ከኦሮሚያው አይነት ግጭትና ሁከት ለማስቀየስ አልሞ ሊሆን ይችላል። ባይሆን እንኳን ጋዜጠኛ ሮንግ እንዳለችው የውግዘት ዛቻው መደጋገም ኢትዮጵያ ምናልባት ወታደራዊ ጡንቻዋን ልትሞክር ትችላለች ማሰኘቱ አልቀረም። እንደሚመስለኝ ዛቻው መናሩ በዲፕሎማሲው ዘንድ ማንም ሊያየው ከማይፈልገው ደረጃ ያደርሳል የሚል ስጋት አሳድሯል። ምናልባትም ኢትዮጵያ በኤርትራ ላይ ወታደራዊ እርምጃ በመውሰድ ወደፊት የምትፈልገውን በራሷ ጊዜ ልትፈጽም ትችል ይሆናል። ለግማሽ ምዕት ዓመት ያክል ከጦርነት፣ ግጭት፣ እልቅት፣ ስደት ላልተላቀቀው ለሁለቱ ሀገራት ህዝብ ሌላ ስጋት ነው። እስከ መቼም። ነጋሽ መሐመድ ነኝ። ቸር ያሰማን።